በኦሮሚያ ክልል የአዲስ አበባንና የፊንፊኔን ልዩ ዞኖች ያቀናጀ ተብሎ የተነደፈውን ማስተር ፕላን በመቃወም የተያዙ ተደረጉ እንቅስቃሴዎች በተያያዘ በጅማ ና የሀሮሚያ ዩኒቨርሲቲዎች ትናንት ምሽትና ዛሬ ማለዳ ላይ የተከሰቱ ድንገቶችን የተከታተሉት የኦሮምኛ ክፍል ባልደረቦቻችን ጃለኔ ገመዳ ና ነሞ ዳንዲ ያጠናቀሯቸው ዘገባዎች ደርሰውናል። በሀሮማያ ሶስት የትምህርት ቤት ቅጥር ግቢዎች በቴክኖሎጂ በእርሻ ና በእንስሳት ሕክምና ትምህርት ቤቶች ትናንት ማምሻው ላይ የታሰሩ ተማሪዎች ይፈቱ በእስር ላይ እያሉ ፈተና አንፈተንም የሚሉ መፈክሮችን በማሰማት ተቃውሞ በማድረግ ላይ የነበሩ ተማሪዎች ላይ የኦሮሚያ ፖሊስና የፌዴራል ፖሊስ ተኩስ ከፍተዋል ሲሉ ተማሪዎቹ ይከሳሉ። ከመንግስት ጥቃት ይደርስብኛል በማለት ስማቸውን እንዳይገለጥ የጠየቁ ተማሪዎች በኦሮሚያና የፌዴራል ፖሊስ በተጨማሪ በአጋዚ ታጣቂዎች አመል በሚባል የተማሪዎች መኖሪያ ህንፃ የሚገኝበት ግቢ ውስጥ ከምሽቱ አራት ሰዓት የጀመሩት እስከ አስራ አንድ ሰዓት ድረስ ሲደበድቧቸው እንደነበር ተናግረዋል። በጽኑ የቆሰሉ በርካታ ተማሪዎች መኖራቸውን በውል አጣርተን ማንነቱን አላወቅንም እንጂ ህይወቱ ያለፈ ተማሪ እንዳለም ይነገራል ነው ያሉት። ሌላው እንዲሁ የዓይን እማኝ መሆናቸውን የተናገሩ ዛሬ ማለዳ ላይ በቴክኖሎጂ ቅጥር ግቢ ያሉ ተማሪዎች ከተሸሸጉበት ተሰብስበው ተቃውሞ ማድረግ በመሞከር ላይ ሳሉ ውሃ የሚረጭ አድማ በታኝ ተሽከርካሪና በፖሊሶች በመደብደብ ተማሪዎቹ እንደበተኑ ተናግረዋል። አንድ ተሸሽጎ የነበረ ተማሪ ጋር የኦሮምኛ ክፍል ባልደረባችን በየቦታው ተሸሽገው የሚገኙ ተማሪዎችን ቁጥር ለማወቅ ያዳግታል፣ ብዙዎቹ አሁንም ስታዲየም ውስጥ እየተደበደቡ መሆኑን ገልጾልኛል ሲል ግበዋል። ይህ በእንዲህ እንዳለ ባለሙያ ከተማ ያሉ የሁለተኛ ደረጃና የመሰናዶ ትምህርት ቤት ተማሪዎች ተቃውሞ ሲያሰሙ ከተማዋን ተቆጣጥረዋት የነበሩ የአጋዚ ኃይሎች ናቸው ያሏቸው ያገኙትን ሁሉ እየደበደቡ ቁጥራቸው አስራ አምስት የሚደርስ ሴት ተማሪዎች ከፍተኛ ጉዳት እንደደረሰባቸው ለኦሮምኛ ክፍላችን በተጨማሪ ቃሏን የሰጠች አንዲት ተማሪ ገልጣለች። በአሮማያ ዩኒቨርሲቲ በአለማያ ከተማ ደረሱ ስለተባሉ የተማሪዎች ድብደባ በምዕራብ አድርጌ የፖሊስ ኮማንደር የሆኑት ኦስማን ሙሐመድ ምላሽ ሰጥተዋል። ረኮት ረኮን ቢሮዋችን ስለዚህ ጉዳይ የሚያውቀው የለም። እንደ ችግር ግን ልጆች ለመረበሽ ያደረጉት ጥረት እንደነበር እናውቃለን። በህጋዊ መንገድ የሰው መብት ሳነካ ችግሩን ፈተናል። የተደበደበም የቆሰለ መኖሩን እስካሁን የማውቀው ነገር የለም። ከመኝታ ቤታቸው ሰብስበው ወሰዱ የሚለውንም እኔ መረጃ የለኝም። በአሁኑ ሰዓት ተማሪዎች በሰላም የትምህርት ቤቶቻቸው ቤተ መጻሕፍት ውስጥ ሆነው ትምህርታቸውን የሚያስተጓጉል ነገር በሌለበት እየተከታተሉ ነው ነው። ሰላም ነው። የትምህርት ቤቱ ግቢ ውስጥ የታሰሩ የተባሉትም ሀሰት ነው። ትምህርት ቤቱ እስር ቤት የለውም። ፖሊስ ጣቢያ ያለው ዓለማያ ከተማ ነው። ጊዜው የፈጠና ስለሆነም እኔ እስከማውቀው ቤተ መጻሕፍት ውስጥ ነው የሚገኙ ሲሉ መልሰዋል። የፖሊስ አዛዡ በጅማ ዩኒቨርሲቲም በተመሳሳይ የኪቶ ፉርዲሳ የቴክኖሎጂ ተቋም ተማሪዎች ትላንት ማታ አራት ሰዓት ላይ ተሰልፈው የታሰሩ ተማሪዎች እንዲፈቱ ጥያቄ ባቀረቡበት ወቅት በሰባት ተሽከርካሪዎች ተጭነው የደረሱ የፌዴራል ኃይሎች ግቢ ውስጥ በመግባት ድብደባ ስለመፈጸማቸው ተበታትነውም ወደ ተማሪዎቹ ክፍሎች ለመሸሽ መገደዳቸውን ማንነቱ እንዳይገለጽ የጠየቀ አንድ ተማሪ ለኦሮምኛ ክፍላችን ገልጠዋል። ቦታው ጂማ ኢንስቲትዩት ኦፍ ቴክኖሎጂ ፍቶ ኩዲሳ ነው የሚባለው። ትናንትና ማታ ማለት ነው። ዶርም ፊት ለፊት እና ለብሄር አካባቢ ነው። ከሌሊቱ አራት ሰዓት ጀምሮ ፖንትኖቹ ገብቶ በጣም እየደበደቡ ነበረ። ቦምቡን ተማሪዎች ላይ ጥሎ ተማሪ በጣም የተቃጠለ ነበር። በዛ በጣም ብዙ ተማሪ እየተጎዱ ነበር። አብዛኞቹ አሁን እየተጎዱ ጅማ ሆስፒታል ዩኒቨርሲቲ ራፍቷንል ሌሎቹ ደግሞ የት እንዳሉ ራሱ አይታወቅም። ቦምብ ወደ ተማሪዎች ከተወረወረ በኋላ ሰባት በጽኑ ቆስለው በጅማ ዩኒቨርሲቲ ሆስፒታል በሕክምና ላይ የሚገኙ ተማሪዎች እንዳሉና በዚህም ምክንያት በዛሬው ዕለት ትምህርት መቋረጡን ተናግሯል። የጅማ ዩኒቨርሲቲ ፕሬዚዳንት ዶክተር ፍቅሬ ስሜን ለማግኘት የተደረገው ሙከራ ያለመሳካቱን የኦሮምኛ ክፍል ባልደረባችን ያልን ገመዳ አስታውቃለች። የጅማ ዩኒቨርሲቲ ተማሪዎች ፕሬዚዳንትንም ለማግኘት የተደረገው ሙከራ አልተሳካም። እንዳገኘ እናቀርባለን።